the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከግድቡ ጋር የተያያዘ ጉዳይ በአብዛኛው የፖለቲካው ነገር ከተቀረፈ ቴክኒካዊና ሳይንሳዊ ጉዳይ ነው የሚሆነው። ስለዚህ ቴክኒካዊና ሳይንሳዊ ጉዳይ ማንም እንደፈለገው ሊቀይረው የሚችለው ጉዳይ አይደለም። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳሌ ናቸው፣ በታላቁ የአባይ ግድብ የሦስቱ አገሮች ስምምነት ዙሪያ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና የኩባ አቻቸው ራውል ካስትሮ ዛሬ በፓናማ ሲቲ የመሪዎች ጉባኤ ወቅት ታሪካዊ ይሆናል ተብሎ ከሚጠበቀው ግንኙነታቸው አስቀድሞ በስልክ መነጋገራቸውን የሁለቱ አገሮች ባለስልጣናት አስታወቁ። ቀይ መስቀል ሳኡዲ መሩ የአየር ድብደባ ዘመቻ ላፍታም ጋብ ባላለበት በየመን የመጀመሪያውን አስቸኳይ የመድኃኒት እርዳታ ማድረሱን አስታወቀ። የሚሉት ከዋና ዋናው የዕለቱ ዜናዎች ውስጥ ናቸው። የትንሣኤ በዓልና የገበያ ውሎች፣ በአባይ ግድብ ሶስቱ የተፋሰሱ አገሮችን ስምምነት አንድምታ ዙሪያ የተጀመረ ክርክር በሰጣ ገባ ይዘናል። ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እንኳንም የክርስትና እምነት ተከታዮች ስለሆናቸው አድማጮቻችን እንኳንም ለዛሬው ቀን አደረሳችሁ። የዛሬ አርብ ሚያዝያ ሁለት ሁለት ሰባት ተረኛ አስተናጋጆች አሉላ ከበደና ሰለሞን ክፍሌነን ከአቀናባሪያችን ቴሌላይን ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ዋና ዋና የዓለም ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ እና የኪውባው አቻቸው ራውል ካስትሮ ዛሬ በፓናማ ሲቲ የመሪዎች ጉባኤ ወቅት ታሪካዊ ይሆናል ተብሎ ከሚጠበቀው ግንኙነታቸው አስቀድሞ በስልክ መነጋገራቸውን የሁለቱ ሀገሮች ባለሥልጣናት አስታውቀዋል። አንድ ከፍተኛ የዋይት ሀውስ ቤተ መንግሥት ባለሥልጣን ለአሜሪካ ድምፅ ራዲዮ እንደተናገሩት ሁለቱ ፕሬዝደንቶች ከትላንት በስቲያ ዓርብ በስልክ የተነጋገሩት ሚስተር ኦባማ ወደ ጃሜይካና ፓናማ ከማምራታቸው በፊት ነው። የመሪዎቹን በስልክ ተገናኝቶ መነጋገር የኪባው የማስታወቂያ ሚኒስቴር ምክትል ዳይሬክተር ዮርጌ ሌጋኖዋም አረጋግጠዋል። ፕሬዝደንት ኦባማ ፓናማ የገቡት ትላንት ከመሸ ሲሆን፣ ጉዞአቸው ለመጀመሪያ ጊዜ ኮሚኒስት ኪውባንም ያካትታል። ሁለቱ መሪዎች በነገ ዕለት ተገናኝተው እንደሚነጋገሩ አሁን የደረሰን ዜና ያስረዳል። አድማጮች፣ በዚህ የአሜሪካዎች የመሪዎች ስብስብ የሁለቱም ሀገሮች መሪዎች ሲገናኙ በታሪክ ይህ የመጀመሪያ ጊዜ ነው የሚሆነው። ላቲካ ሆክ ከዋሽንግተን ባጠናቀረችው ዘገባ እንደገለጸችው የዩናይትድ ስቴትስና የኪዩባ ግንኙነት እየተሻሻለ መምጣት የጉባኤው ትኩረት ይሆናል። ቆንጅታዬ ዝርዝሩን ይዛለች። ከታሪካዊ ጉባኤ አስቀድሞ የኩባ መንግስት ደጋፊዎች ፓናማ ሲቲ ውስጥ ከተቃዋሚዎች ጋር ተጋጭተዋል። ሁለቱ ወገኖች በኩባ ኤምበሲ ፊት ለፊትና በአንድ የዓለም አቀፍ ጉባኤ አዳራሽ ደጃፍ ላይ ተደባድበዋል። የዩናይትድ ስቴትስና የኩባ ግንኙነት ዛሬና ነገ ቅዳሜ የሚካሄደው ጉባኤ አንዱ አጀንዳ እንደሚሆን ታውቋል። ፕሬዚደንት ባራክ ኦባማ ጃማይካ ዋና ከተማ ኪንግስተን ባደረጉት ቆይታ በጉዳዩ ዙሪያ ከካሪቢያን ሀገሮች መሪዎች ጋር ተወያይተውበታል በያዝነው ዓመትና ወደሚቀጥለው አመትም ስንዘልቅ በመካከላችን ትምምን ለመገንባትና ልባዊ ንግግር ለመጀመር የሚያስችሉ ተከታታይ እርምጃዎች ታያላችሁ ብዬ ጠብቃለሁ ዋይት ሃውስ ኪዩባ ከሽብርተኝነት አራማጅ ሀገሮች መዝገብ ውስጥ ስሟ መሰረዙ ላይ ለመወሰን የውጭ ጉዳይ ሚኒስቴር በኪዩባ ጉዳይ ያዘጋጀውን ሪፖርት እያጤ ነው መሆኑን ሚስተር ኦባማ አስገንዝበዋል። ፕሬዚደንቱ በፓናማ ሲቲው ጉባኤ ወቅት የኪዩባ መሪ ራውል ካስትሮን ያነጋግሯቸዋል ተብሎ የሚጠበቅ ሲሆን ብዙዎች ኪዩባውያን ሁለቱ መሪዎች የአገሮቻቸውን የፖለቲካና የምጣኔ ሀብት ግንኙነት ማደስ ላይ አትኩረው እንደሚነጋገሩ ተስፋ ያደርጋሉ። የኮሚኒስቱ መንግስት ታማኝ የሆኑ ኪውባውያን ደግሞ የሁለቱ ሀገሮች ግንኙነት መሻሻል ላይ ጥርጣሬ ያሰማሉ። ከሚወነጅልህ ሰው ወይም አገር ጋር ግንኙነት መመስረት በጣም አስቸጋሪ ነው። ጓንታናሞ ላይ ሕገ ወጥ ጦር ሰፈር ይዘዋል። አሸባሪ ሀገር ብለው ይከሱናል። አሜሪካውያን ወደ ኩባ እንዲመጡ አይፈቅዱም። የፕሬዝደንት ባራክ ኦባማ አስተዳደር ኩባውያን አሜሪካውያን በደሴቲቱ ያሏቸውን ዘመዶቻቸውን እየሄዱ እንዲጎበኙ ፈቅዷል። የጉዞ እገዳውን ይበልጡን ለማላላትም ንግግር እየተደረገ ነው። ብዙዎች ኩባውያን አሜሪካውያን የግንኙነቱን መሻሻል ለካስትሮ መንግስት ተቀባይነት የሚያሰጥ ነው በማለት ቅዋሚ ያሰሙበታል። ቀይ መስቀል ሳኡዲ መሩ የአየር ድብደባ ዘመቻ ላፍታም ጋብ ባላልበት በየመን የመጀመሪያውን አስቸኳይ የመድኃኒት እርዳታ ማድረሱን አስታውቋል። ከመቶ 60 ኩንታ በላይ የመድኃኒት እርዳታ የጫነው ካርጎ አውሮፕላን በዛሬው እለት ያረፈው ዋና ከተማዋ ሰና መሆኑን የዓለም አቀፉ ቀይ መስቀል ኮሚቴ ቃል አቀባይ አስታውቋል። ቀይ መስቀልና ሌሎች እርዳታ ሰጪ ቡድኖች የሺያ ሁቲ ሙስሊሞች አማጺያን ከሀገሪቱ ፕሬዚደንት ታማኞች ጋር እየተዋጉ ባለበት በየመን እርዳታዎችን ለማድረስ ለበርካታ ሳምንታት ጥረት ሲያደርጉ መቆየታቸው ይታወቃል። የሱኒ አረብ ሀገሮች ጣምራ ተዋጊ አውሮፕላኖች ላለፉት ሁለት ሳምንታት በኢራን እንደሚደገፉ የሚታመነውን የሁቴዎች ጠንካራ ይዞታዎች በቦምብ ደብድበዋል። በተያያዘ ዜና የተባበሩት መንግሥታት ዋና ጸሐፊ ባንኪሙን በሶሪያና የመን ያሉ ሲቪሎች እያየን ለመከራ ተጋልጠዋል። በመሆኑም ዓለም አቀፉ ማኅበረሰብ ግጭቶቹን እንዲያስቆምና የተሻለ ጥበቃ እንዲያደርግ ጥሪ አስተላልፈዋል። ጣምራ ኃይሎቹ ያየር ድብደባ በአንድ በኩል ሁቲዎችና ከእነርሱ ጋር ያበሩ ታጣቂ ቡድኖች ስልጣናቸውን ለማጠናከር የያዙት ጥረት ደግሞ በሌላው በሀገር ውስጥ የተፈጠረውን የፖለቲካ ቀውስ ወደ አውዳሚ ጦርነት ቀይሮታል። አለማችን በሊቢያና ሱሪያ የታየውን አይነት ትርምስና ወንጀል በሌላ አካባቢ ሲደገም ማየት አትሻም። የየመኑ ሁኔታ በዚያች ድሮም የደህየች ሀገር ላይ የበለጠ ሰብአዊ ቀውስ እንዲከሰት አድርጓል ሲሉ ዋና ጸሐፊ ባንክ ሙን ለጋዜጠኞች ተናግረዋል። በሶሪያ አራተኛ አመቱን ለያዘው የሶሪያ እርስ በርስ ጦርነት መፍትሄ ፍለጋ በመንግስቱ አባላትና አንዳንድ ተቃዋሚ ቡድኖች መካከል ዛሬ ሩሲያ ውስጥ የተካሄደው ንግግር ምንም መሻሻል ሳይታይበት አብቅቷል። ይህም ፕሬዚዳንት ባሽር አልአሳድ ቅርብ አጋር በሆነችው በሩሲያ በዚህ አመት የተስተናገደ የሰላም ድርድር ሲከሽፍ ይህ ለሁለተኛ ጊዜ መሆኑ ነው። ንግግሮቹን ተከትሎም የለውጥና አርነት ህዝባዊ ግንባር የተሰኘው የተቃዋሚ ቡድን መሪ ቃዲር ጃሚ ሲያስረዱ የእርስ በርስ ጦርነቱን ለማብቃት አዲስ ዓለም አቀፍ የሰላም ጉባኤ መጥራት አስፈላጊ ነው ብለዋል። በሮይተርስ የዜና ወኪል ዘገባ መሰረት የሌላው ተቃዋሚ ቡድን መሪ ሳሚር አይታ ግን ሚስተር አሳድ ለፖለቲካዊ መፍትሄ የነበራቸው እድል አምልጧቸዋል ሲሉ በጉባኤው መጠራት አይስማሙም። በዚህ በዛሬው ሩሲያ በሸመገለችው ድርድር ላይ የደማስቆ ባለስልጣናት ሲካፈሉ ዋናው በምዕራባውያኑ የሚታገዘው የሶሪያ ብሔራዊ ተቃዋሚ ቡድኖች ህብረት ግን አልተገኘም። አድማጮች፣ የዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሂለሪ ክሊንተን እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም ፕሬዝደንታዊ ምርጫ ለመወዳደር ያላቸውን እቅድ ከነገ በስቲያ እሁድ በይፋ እንደሚያሳውቁ የዩናይትድ ስቴትስ መገናኛ ብዙሀን ዘግበዋል። በሚቀጥለው ሳምንትም ወደ አዮዋ ተጉዘው የምረጡኝ ዘመቻቸውን እንደሚጀምሩ ለቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ቅርበት ያላቸው ምንጮች ዛሬ የመገናኛ ብዙሐኑን ጠቁመዋል። ክሊንተን የዲሞክራቲክ ፓርቲው በእጩነት ያቀርባቸዋል ከተባሉ ተወዳዳሪዎች ሁሉ ከፍተኛ ግምት የተሰጣቸው ናቸው። እንደ አውሮፓውያን ዘመን አቆጣጠር በ2008ም ተወዳድረው ሳይሳካላቸው መቅረቱ ሲታወስ በዚህኛው ምርጫ ካሸነፉ ሂለሪ ክሊንተን በዩናይትድ ስቴትስ ታሪክ የመጀመሪያዋ ሴት ፕሬዚደንት ይሆናሉ። በቅርቡ የተካሄዱ የድምፅ አስተያየት ምስጥ መለኪያዎች 50 ከመቶ ያህሉ ድጋፍ ሲቸራቸው 39 ከመቶ ብቻ እንደሚቃወማቸው ይጠቁማሉ። አንድ ፈንጂውን በመኪና ላይ ጠምዶ የአሜሪካ ወታደሮችን ኮንቮይ ኢላማ ያደረገ አጥፍቶ ጠፊ እስካሁን በተረጋገጡ መረጃዎች ስድስት ሰዎችን ገድሎ ሌሎች አስራ ሁለት ማቅሰሉን የምዕራብ አፍጋኒስታን ባለሥልጣናት አስታወቁ። ጥቃቱ የደረሰውም በምስራቅ ናርጋሃር ዋና ከተማ በጃላላባድ አውሮፕላን ማረፊያ አቅራቢያ ነው ተብሏል። ለቦምቡ ጥቃት ታሊባን ኃላፊነት ወስደዋል። የጥቃቱ ሰለባዎች በሙሉ የአፍጋኒስታን ሲቪል ተሳፋሪዎች መሆናቸውንና አንድም የአሜሪካ ወታደር ጉዳት እንዳልደረሰበት የክፍለ ሀገሩ ፖሊስ ቃል አቀባይ አስታውቀዋል። በዛሬ ሁለት መንገድ ዳር ተቀባሪ ቦምብ ጋዛኒ ክፍለ ግዛት ውስጥ አስራ ሁለት ሲቪሎች እንገድለዋልም ተብሏል። ሴቶችና ህጻናትን ጨምሮ የዚህኛው ጥቃት ሰለባዎች በሙሉ የአንድ ቤተሰብ አባላት የሆኑ ሲቪሎች መሆናቸውም ተነግሯል። በጋዛኒው ጥቃት እስካሁን ኃላፊነት የወሰደ ወገን ግን የለም። የፓኪስታን ፍርድ ቤት እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም መቶ ስልሳ ስድስት ሰዎች የገደለውን የሙምባይ ጥቃት በማቀናበር በዋናነት የሚጠረጠረውን ተከሳሽ በነጻ አሰናብቷል። መሠረቱን ፓኪስታን ውስጥ ያደረገው የላክሻር ኢታቢያ ነውጠኛ ቡድን ከፍተኛ ወታደራዊ አዛዥ ዛኪ ኡር ረህማን ላክቪ ትላንት የተፈታው በዋስ መሆኑን ባለሥልጣናት አስረድተዋል። ላክቪና ሌሎች ስድስት ግብረ አበሮቹ በህንዷ የንግድ ከተማ ላይ ለ60 ሰዓታት ያህል ከተካሄደው ጥቃት ጋር በተያያዘ እንደ አውሮፓን ዘመን አቆጣጠር ከየካቲት 2009 ዓ ም ጀምሮ በእስር ላይ መቆየቱ ይታወቃል። በመጨረሻም ደቡብ ኮሪያን በመጎብኘት ላይ ያሉት የዩናይትድ ስቴትስ መከላከያ ሚኒስትር አሽተን ካርተር ትላንት ሲናገሩ ዩናይትድ ስቴትስ ስቲልዝ ቦምብ ጣይ አውሮፕላኖችንና የተለያየ ደረጃ ያላቸው የጦር መርከቦችን ጨምሮ አዳዲስ የጦር መሳሪያዎችን በአካባቢው ለማስፈር እየተዘጋጀች ነው ብለዋል። የተሻሻሉ የሚሳይል መከላከያ መሳሪያዎችን ስለማስፈር ግን ለመወያየት ዝግጁ እንዳልሆነች አስታውቀዋል። አሽተን ካርተር ከደቡብ ኮሪያዎቻቸው ጋር ከተገናኙ በኋላ ዛሬ በጋራ በሰጡት ጋዜጣዊ መግለጫ የሚሳይል መከላከያ መሳሪያዎችን የመትከል ጉዳይ በመነጋገር የአጀንዳቸው ውስጥ አለመኖሩንና ዋሽንግተንም በዓለም ከየትኛውም ሀገር ጋር በዚህ ጉዳይ ላይ ለመዋየት ዝግጁ እንዳልሆነች አስረድተዋል። ዋንት በዛሬው አጀንዳችን ውስጥ አልተያዘም። ለዚህም ምክንያቱ ገና ስለዚያ መርሃ ግብር የምንነጋገርበት ደረጃ ላይ ባለመሆናችን ነው። የተሻሻለው የሚሳኤል መከላከያ መሳሪያ ገና በዩናይት ስቴትስ እንኳን ተሰርቶ አላለቀም፣ በመታነጽ ላይ ነው። ወደፊት በዓለም በየትኛውም አካባቢ እንደሚተከል ገና ከውሳኔ ላይ አልደረስንም። የደቡብ ኮሪያው መከላከያ ሚኒስትር ሃን ሚንኩ የበኩላቸውን ለጋዜጠኞች ሲያስረዱ ሰሜን ኮሪያ ሌላ የረጅም ርቀት ተጓዥ ሮኬት ወይም ኑክሌየር በቅርብ ጊዜ ውስጥ ለሙከራ ለመተኮስ የተዘጋጀች አትመስልም ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የክርስትና እምነት ተከታዮች ለሆናችሁና ስርዓቱን ለምትከታተሉ ወይም ለምታከብሩ አድማጮቻችን እንኳን አደረሳችሁ እንላለን። የምሽቱ አስተናጋጆቻችሁ አሉላ ከበድና ሰለሞን ክፍሌነን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ

የዕለቱን አቢረስ ለሁለት ቀናት አዲስ አበባ ውስጥ የተሰበሰቡት የኢትዮጵያ የግብፅና የሱዳን የውሃ ሀብት ሚኒስትሮች ትላንት በሕዳሴው ግድብ ላይ ጥናቶችን የሚያካሂዱ ሁለት ዓለም አቀፍ ኩባንያዎችን መርጠዋል። የፖለቲካው ጉዳይ ከተቀረፈ ቀሪው ቴክኒካዊና ሳይንሳዊ በመሆኑ ድምዳሜ ላይ ለመድረስ አስቸጋሪ እንደማይሆን በቅርቡ የገለጹት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሚደረጉት ጥናቶች ሦስቱን አገሮች እንደሚያግባቡ ተስፋቸውን ገልጸዋል። እስክንድር ፍሬው ዝርዝሩን ልኮልናል። ለሁለት ቀናት የተካሄደው የኢትዮጵያ የግብፅና የሱዳን የውሃ ሀብት ሚኒስትሮችና ባለሙያዎች ውይይት የተጠናቀቀው ትናንት ማምሻውን ነው። የስብሰባው ዋና ዓላማ በሕዳሴው ግድብ ላይ የሚካሄዱ ሁለት ጥናቶችን የሚያከናውኑ ዓለም አቀፍ ድርጅቶችን መምረጥ ነበር። በዚህም መሰረት ሁለት አውሮፓውያን ድርጅቶችን በመምረጥ ዓላማውን አሳክተዋል። ይህንኑ በቅድሚያ ይፋ ያደረጉት የኢትዮጵያ የውሃና ኤነርጂ ሚኒስትር አለማየሁ ተገኑ አንደኛው ጥናቱን በዋነኛነት የሚያከናውን ሌላው ደግሞ በተባባሪነት የሚሳተፍ መሆኑን ጠቁመዋል። የተመረጡት ድርጅቶች ማንነት ይፋ የሚደረገው ግን ውሳኔው ሲነገራቸውና ጥናቱን ለማከናወን ሲስማሙ መሆኑን አመልክተዋል። ለውይይቱ ቅርበት ያላቸው ምንጮች ግን ዋነኛው ድርጅት ከፈረንሳይ ተባባሪው ደግሞ ከሆላንድ መመረጣቸውን ተናግረዋል። ጥናቱን የሚያካሂዱት ድርጅቶች የተመረጡበት የአዲስ አበባ ውይይት ጥልቀት ያለውና በቂ ጊዜም የወሰደ መሆኑን የግብፅ የውሃ ሀብት ሚኒስትር ዶክተር ሆሳም ሞጋዚ ለቪኦኤ አስረድተዋል። ይህ ቀላል ስራ አይደለም። ምክንያቱም ቀጣዩን ስራ ለማቅለል ገና ከጅምሩ ወደ እያንዳንዱ ዝርዝር ሁኔታ መገባት ነበረበት። ስለዚህ እያንዳንዱን ዝርዝር ለመመልከት ለማጠናከርና ለፊርማ ለማዘጋጀት እንዲሁም ለመፈረም ረጅም ጊዜ ፈጅቷል። ሆኖም ስብሰባውን ከማብቃታችን በፊት እነዚህን ዝርዝሮች መወያየትና ጨርሰን መውጣት ነበረብን። የተመረጡት ድርጅቶች ከሚያጠኗቸው ሁለት ጉዳዮች አንደኛው ግድቡ በሚሞላበት ጊዜ ምን አይነት ቴክኒካዊ ሁኔታዎች መኖር እንዳለባቸው በዝርዝር የሚመለከት መሆኑ ታውቋል። ሁለተኛው ደግሞ በታችኛው ተፋሰስ ሀገሮች ሊኖር የሚችለውን ኢኮኖሚያዊ፣ ማህበራዊና አካባቢያዊ ተጽዕኖ የሚመለከት መሆኑ ተገልጿል። የውሃ ኢንጂነር የሆኑት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ኢትዮጵያ ሳይንሳዊ በሆነ መንገድ የሚደረጉት ጥናቶች እንደማያሳስቧት በቅርቡ ለጋዜጠኞች በሰጡት መግለጫ አስታውቀዋል። እርሳቸው እንዳሉት ግድቡን በሚመለከት ከፖለቲካ ውጭ ያለው ነገር የሚያግባባ ነው። ከግድቡ ጋር የተያያዘ ጉዳይ በአብዛኛው የፖለቲካው ነገር ከተቀረፈ ቴክኒካዊና ሳይንሳዊ ጉዳይ ነው የሚሆነው። ስለዚህ ቴክኒካዊና ሳይንሳዊ ጉዳይ ማንም እንደፈለገው ሊቀይረው የሚችለው ጉዳይ አይደለም። ለምሳሌ የግድቡ ዲዛይን በተመለከተ ይሄ ቴክኒካዊ ጉዳይ ነው። የግድቡ መጠን በተመለከተም ቴክኒካዊ ጉዳይ ነው። ስለዚህ ቴክኒካዊ ስራ የሚሰሩና ሳይንሱን መሰረት አድርጎ የሚሰሩ ከሆነ ወደ አንድ ድምዳሜ መምጣታቸው አይቀርም። ይሄ ፖለቲካው እጁን የሚያስገባ ከሆነ ብቻ ነው ሊተራመስ የሚችለው። ካልሆነ በስተቀር የግብፅ መሀንዲሶች፣ የሱዳን መሀንዲሶች እና የኢትዮጵያ መሀንዲሶች፣ እንደዚሁም ዓለም አቀፍ መሀንዲሶች እና የተለያዩ ሙያተኞች አንድ ላይ ቁጭ ብለው ስለዚህ ጉዳይ መወያየት ከጀመሩ ሳይንሱን መሰረት አድርገውና ቴክኒኩን እና የተለያዩ ስታንዳርዶችን መሰረት አድርገው ወደ አንድ መግባባት ሊደርሱ ይችላሉ በሚል ጽኑ እምነት ነው የኢንተርናሽናል ኤክስፐርቶች ፓናል እንዲቋቋም ያደረግ ነው። አሁን በተመረጡት ድርጅቶች የሚካሄዱትን ጥናቶች ከዚሁ አንጻር እንደሚመለከቷቸውም አቶ ኃይለ ማርያም አብራርተዋል። ጥናቱ በሚመጣበት ጊዜ ጥናቱን መሰረት አድርጎ ቴክኒካዊ በሆነ መንገድ ነው ይህም ቢሆን ፖለቲካ አይደለም፣ ቴክኒካዊ በሆነ መንገድ ውይይት ተካሂዶ መታየት አለበት። እዚህ ላይ አንድ ግልጽ ሊሆን የሚገባ ጉዳይ ይሄ ግድብ ሰባ አራት ቢሊዮን ሜትር ኩብ ውሃ የሚይዝ ግድብ ነው የጣናን ሁለት እጥፍ የሚሆን ውሃ የሚያጠራቅም ጉዳይ ነው። ስለዚህ ይህን እንደ ቀላል ተደርጎ የሚታይ ከሆነ በእኛ በኩል ነው ማለት ነው የመረዳት ችግር ያለው። ጥናቱን ከሚያካሂዱት ዓለም አቀፍ ድርጅቶች ጋር እንደ አውሮፓውያን አቆጣጠር እስከ ፊታችን ግንቦት አራት የኮንትራት ስምምነት ሊፈረም እንደሚችልም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬው ለዘገባው እናመሰግናለን። የሱዳኑ ፕሬዚዳንት ኦማር አልበሽር ሰኞ ዕለት ከሚካሄደው የፕሬዚዳንታዊ ምርጫ አስቀድሞ ትናንት ማምሻ ላይ በካርቱም ለተሰበሰቡ ደጋፊዎቻቸው ንግግር አሰምተዋል። ሱዳናውያን በነቂስ ወጥተው ድምፃቸውን እንዲሰጡ ነው ባሽር የጠየቁት። በፕሬዝዳንታዊ ምርጫ ተቃዋሚ ፓርቲዎች አስቀድመው ራሳቸውን ማግለላቸው ተዘግበዋል። ኦማር አልበሽር የመመረጣቸው እውነታ አይቀሬ በሆነበት ምርጫ የድግሱ አድማቂ አንሆንም ሲሉ ነው ተቃዋሚዎች አስቀድመው ገለል ያሉት። የአሜሪካ ድምጽ ጌብ ጆስሎ ከካርቱም ያደረሰን ዘገባ ሄኖክ ሰማእግዜር ያቀርበዋል። ዝርዝሩን ይዟል። የካርቱም ብሔራዊ ስቴዲየም በህዝብ ተሞልቷል። ትናንት ማምሻውን የሱዳን ባንዲራን የሚያውለበልቡ የፕሬዚዳንት ኦማር አልበሽር ደጋፊዎች ከምርጫው አስቀድሞ ከሀገሪቱ መሪ ለመስማት ተሰባስበው ነበር። በዚህ ምርጫ ኦማር አልበሽር በስፋት እንደሚያሸንፉ ይጠበቃል። የተቃዋሚ ፓርቲዎችም ከምርጫው ራሳቸውን አግለዋል። የሱዳን መንግስት በሚቃወሙትና የተለየ ሐሳብ በሚያቀነቅኑ ግለሰቦችና ቡድኖች ላይ ጫና ያሳድራል በሚል ትችት ይቀርብበታል። የኦማር አልበሽር ብሔራዊ ኮንግረስ ፓርቲ ደጋፊዎች አስተዳደሩን የሚመለከቱበት ዐይን ለየት ይላል። ልክ እንደ ሪታ አደን አህመድ ስለ በሽር ሳስብ በጎ ነገር ነው የሚታየኝ። ደህንነታችን ይጠበቅልናል ሁሉ ነገር መልካም ሆኖ ሳይ በሽርን አስባቸዋለሁ። መጪው ዘመን ከበሽር ጋር ብሩህ ነው የሚሆነው። ባሽር ለደጋፊዎቻቸው ባደረጉት ንግግር የውጭ ጉዳይ ፖሊሲያቸው ላይ አተኩረዋል። በሳውዲ አረቢያ መሪነት በየመን የሁቲ አማጺያን ላይ የሚካሄደውን የአየር ጥቃት በመደገፍ ሱዳን ያበረከተችውን አስተዋጽኦ ዘርዝረዋል። በየመን በእስላማዊ ሕግ ማለት ሸሪያ የሚመራ መንግሥት እንዲመሠረት እንደሚገፉም ተናግረዋል። የሱዳን መንግሥት በሽብር ወንጀል ከሶ በቁጥጥር ሥር አውሏቸው የነበሩት ሁለት ተቃዋሚዎችን ይቅርታ አስጠይቆ ከእስር ፈጥቷል። ፋሩቼ አቡ ኢሳ እና አሚን ማኪ ማዳኒ ባለፈው ታህሳስ ወር የታሰሩት ከአንድ የሱዳን የተቃዋሚ ፓርቲ ጋር ስምምነት መፈረማቸውን ተከትሎ ነው ሁለቱ ግለሰቦች የቀረበባቸው ክስ ከአሸባሪ ድርጅት ጋር በመተባበር መንግሥትን በሁከት ለመለወጥ ማሴር የሚል ነው። ፕሬዚዳንት ባሸር ሁለቱ ተቃዋሚዎች ይቅርታ ከጠየቁ ከእስር እንደሚለቁ ተናግረው ነበር። የሱዳን የማስታወቂያ ሚኒስትር አህመድ ቢላል ሁለቱ ተቃዋሚዎች እንዴት እንደተፈቱ ሲያስረዱ እንደ እውነቱ ከሆነ ቀጥተኛ ባልሆነ መንገድ ይቅርታ ጠይቀዋል። ፕሬዚዳንቱም ይህን ተቀብለዋል። የተቃዋሚውን ጎራ ላይቀላቀሉ አልገብተዋል። መንግሥቱን ለማስወገድ የሚያቀርቡትንም ጥሪ ላይ ደግሙት፣ በመገናኛ ብዙኃን የሰራዊቱን ሞራል የሚነኩ ንግግሮች ላይ ያደርጉም ተስማምተዋል። ቢላል አክለውም ተቃዋሚዎቹ ከእስር የተለቀቁት ፕሬዚዳንት ባሽር ሰኞ ዕለት ከሚካሄደው ፕሬዚዳንታዊ ምርጫ አስቀድሞ በጎ ፈቃዳቸውን ለሕዝብ ለማሳየት ነው ብለዋል። ሰኞ ዕለት የሚካሄደውን የሱዳን ፕሬዚዳንታዊ ምርጫ ለመታዘብ የአውሮፓ ኅብረት ያሰማራው ቡድን ምርጫው ለሀገሪቱና ለመንግሥቷ ተአማኒ የሆነ ለውጥ የሚያመጣ ጭምር ይሆናል ብለው እንደማይገምት ገልጿል። የሱዳን አብይ ተቃዋሚ ፓርቲዎች ከምርጫው ራሳቸውን ያገለሉ ሲሆን ብዙም በህዝብ የማይታወቁ አስራ አምስት ፓርቲዎች ብዙዎቹ በመንግስቱ የተፈጠሩ ናቸው ተብሎ የሚታመን በምርጫው ይሳተፋሉ። የሱዳን የማስታወቂያ ሚኒስትር በምርጫው የሚሳተፉት አርባ አምስት ፓርቲዎች መሆናቸውን ገልጸው በዚህ መሰረት በአጠቃላይ ከአምስት ዓመት በፊት ከነበሩ ተቃዋሚ ፓርቲዎች የበለጠ ተሳታፊዎች እንደሚኖሩ የሱዳን መንግስት ጨምሮ ይገልጻል። የመጨረሻዊ መጽሔት ርዕስ ላይ ደርሰናል የየመኑ ውጊያ ወደ ሰብአዊ ቀውስ በማምራቱ ተጠያቂው የባዕዳን ጣልቃ መግባት ነው ሲሉ ነዋሪዎች አማረዋል በወጉ አልተረዱትም አቅጣጫውንም ስቷል ሲሉ ተናግረዋል ሳውዲ አረቢያ የያዘችው የአየር ጥቃት የአገሪቱ መንግሥት ወደ ሥልጣን እንዲመለስ ይረዳል ብለው ተስፋ የሚያደርጉ ቢኖሩም ብዙዎች ግን እኛ ከባዕዳን የምንፈልገው አንድ ነገር ብቻ ነው ያም ተፋላሚዎቹ ወገኖች ወደ ድርድር ጠረጴዛ እንዲመለሱ እንዲረዱን ነው ብለዋል። የአሜሪካ ድምጿ ሄደር መርዶክ ከካይሮ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታየት አቀርበዋለች። አንድ ግለሰብ የቀረጸው ቪዲዮ ላይ ጉዳት የደረሰበት የሚመስል ሰው ይታያል። ሁቲዎቹ ተዋጊዎች አደን ከተማን ሲደበድቡ ጎዳና ላይ እግሩን እየጎተተ የግዱን ሲራመድ ነው የሚታየው። የሚፋለሙት ኢራንና የቀድሞ የሀገሪቱ ፕሬዚደንት አሊ አብዱላ ሳልህ የሚደግፏቸው ሁቲዎችና በሳውዲ አረቢያ በሚመራው ህብረት የሚደገፈው የመንግስቱ ኃይሎች እንደሆኑ ነው በብዛት የሚነገረው። ሰምር ናስር በቅርብ ቀን አደንን ለቃ የወጣች የመብት ተሟጋችና ጋዜጠኛ ነች። ፕሬዚደንቱ አብድራቡህ ማንሱር ሃዲ ከአደን ሸሽተው ሲሰደዱ በዚያ ሲዋጋ የነበረው መደበኛው ጦር ሰራዊት ትው አደረገው። ውጊያውን ህዝቡ ሆነ የሚዋጋው ትላለች። ያው እንግዲህ ያለ ነገር ነው። ህዝቡ ቤቱን፣ ቤተሰቡን ከጥቃት መከላከሉ አይቀርማ። ክፋቱ በዚህ መሀል ብዙ ደም ፈሰሰ። የሚያሳዝነው ያ ነው። ሳውዲ አረቢያ በአየር ጥቃቷ ድጋፍ የምትሰጠው ማንም ይሁን ማን ሁቲዎቹን ለሚወጋ ኃይል ነው። ጋዜጠኛ ሰመር እንደምትናገረው በአየር ድብደባው ያገኙትን ነው የሚገሉት ብሎ የየመን ህዝብ እያማረረ ነው። ደግሞም ሳውዲ የየመንን መውጫ መግቢያ መዝጋቷ ህዝቡ እንዳይወጣ ከውጭ ምግብም ሆነ ሌላ ቁሳቁስና ሰብአዊ እርዳታ እንዳይገባለት በማድረጉ ህዝቡ ክፉኛ ተጎድቷል። እንደ እውነቱ ከሆነም በደቡባዊዋ የወደብ ከተማ አደን የሚዋጋውን የሁቲ ሚሊሽያ የመሰረቱት እኛ የሰሜኑ ሁቲዎች ብለው በሚንቀሳቀሱ ሰዎች ሳይሆን በቀድሞው ፕሬዝደንት አብደላ ሳልህ ታማኝ ወታደሮች ነው የተመሰረተው። ጋዜጠኛ ሰመር ናስር እንደምታስረዳው ታዲያ በውጊያው ሊሳተፉ ወደ አደን ከገሰገሱት ከሰሜነኞቹ ውስጥ ልጆችም አሉባቸው። they are carrying AK-47. They're literally like dragging them. That's how small they are. ኤኬ አርባ ሰባት ያነግባሉ። እውነቱን ለመናገር በጣም ትንንሽ ልጆች ከመሆናቸው የተነሳ የግዳቸውን እየጎተቱት ነው የሚሄዱት። አማፂያኑና ግብረአበሮቻቸው እንደ አውሮፓውያን አቆጣጠር ባለፈው መጋቢት አስራ ዘጠኝ ቀን የተፋፋመ ጥቃት ከከፈቱበት ጊዜ አንስቶ የሚበዙት ሰላማዊ ሰዎች የሆኑ ቢያንስ አምስት መቶ ስልሳ ሰዎች መገደላቸውንና አንድ ሺ ሰባት መቶ ስልሳ ስምንት ሰዎች ደግሞ መቁሰላቸውን የዓለም የጤና ድርጅት ገልጿል። ከዚህ ውስጥ የአየር ጥቃቱ ከተጀመረ ወዲህ የተገደሉ ቢያንስ ሰባ አራት ሕጻናትና የቆሰሉ ሌሎች አርባ ሰባት ሕጻናት አሉባቸው። የእርዳታ ድርጅቶች በችግሩ በጣም ለተጎዳው የየመን ህዝብ የሕክምና ቁሳቁስ ለማስገባት እየተሯሯጡ ሲሆን ዩናይትድ ስቴትስ ለሳውዲ አረቢያ ተጨማሪ ወታደራዊ እርዳታ ልታደርግ ቃል ገብታለች። በአብዛኛው ሁቲዎቹ አማጽያን በሚቆጣጠሯት በዋና ከተማዋ ሰንአ አንዳንዶቹ ነዋሪዎች ሁቲዎቹ አስተዳደሩ ሙሉ በሙሉ እንዲቆጣጠሩ አይፈልጉም። ያን ይበሉ እንጂ የአየር ጥቃቱም ቢሆን ይበልጡን እየጎዳን እንጂ እየረዳን አይደለም በማለት ያማርራሉ። ጀማአት አንሳር አላህ መሰመል ሑቲ በደል ማካኑ የምትልኩን አሽረ አልፍ ጋትል አህመድ አውላኪ ሰንአ ውስጥ አንድ ትልቅ አውራ ጎዳና ጠርዝ ላይ ባለ የምግብ መደብር ናቸው። የአየር ድብደባው የሚፈይደው ነገር ቢኖር ህዝቡ በሳውዲ ላይ ያለው ቁጣ እየተባባሰ ድጋፉን ወደ ሁቲዎች እንዲያዘነብል ማድረግ ብቻ ነው ይላሉ። እንደ ብዙዎች የየመን ሰዎች ሁሉ እሳቸውም የቀደሙ የሰላም ድርድሮች በተደጋጋሚ መፍረሳቸውን ቢያውቁም አሁንም ቢሆን መፍትሄው ድርድር ብቻ እንደሆነ ነው የሚያምኑት። ሰንአ ሆስፒታል ጀርባ የሚገኝ አንድ መድኃኒት ቤት ውስጥ የፋርማሲ ባለሙያ የሆኑት አሊ አብደላ ጄላንም በዚህ ይስማማሉ። የብረል የመን ለእነሁ ተደኩል አኔፍ ወብሸክል ባዕዳኑ ኃያላን የሰላም ድርድር እንዲካሄድ ጥረት ካላደረጉ በቃ ጠቅላላውን ጥለው ይውጡ ይሄዱልን ነው ያሉት ጄላን። ሌሎች የከተማዋ ነዋሪዎች ደግሞ ጦርነቱ ቢያስፈራቸውም ውጤቱ ጥሩ ይሆናል የሚል ተስፋ እንዳላቸው ነው የሚናገሩት። ወጣት ኢብራሂም አማጽያኑ በአየር ጥቃቱ ሲደበደቡ ወደዚያው ወደ መጡበት ወደ ሰሜኑ ጎሪያቸው የግዳቸውን ይመለሷታል በማለት ተስፋ ያደርጋል። ወጣቱ ክርር ያለ ጸረ ሁቲ አቋም ያለው ቢሆንም ሁቲዎቹ እንዲገደሉ ግን እንደማይፈልግ ነው የሚናገረው። በቃ መዲናችንን ለቀውልን ይሄዱልን ነው የሚለው። በአንድ ወቅት የመን ውስጥ ሁቲዎች የሚታወቁት የመብት ትግል እንደ ጀመሩ እንጂ በጽንፈኛ ተዋጊነት አልነበረም። እምነታቸውም መሰረቱ፣ በሀገሪቱ የአናሳኑ የሺያ እስልምና አካል ነው። እንደ ሌሎቹ የመካከለኛው ምስራቅ ግጭቶች ሁሉ በዚህ በየመኑ ጦርነትም የውጊያው መስመር በሱኒዎችና ሺያዎች ጎራ ተለይቶ ተሰምሯል። ተንታኞች እንደሚናገሩት ግን ውጊያው ከሃይማኖት ጋር የሚያገናኘው አንዳችም ነገር የለም። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በ1922 እና 25 ሜትር ባንዶች ላይ እንገኛለን። አሁን በተለይ በኦርቶዶክስ የክርስትና እምነት አማኞች ዘንድ ሳምንቱ ሰሙነ ሕማማት፣ ዛሬ ደግሞ ስግደት ነው። ላለፉት ሃምሳ በላይ ቀናት የዘለቀው የሁዳዴ ጾም የፊታችን እሁድ ይፈታል። ት መቃረቢያ ቀናት የኢትዮጵያ ባህላዊ ገበያዎች የተለየ ድምቀትና ግርግር ይታይባቸዋል ይለናል መለስካቸው ነገ ወዲያ ለሚውለው የትንሣኤ በዓል እነዚህ ገበያዎች ነቃ ነቃ የሚሉ ከዛሬ ጀምሮ ነው መለስካቸው አምሃ ቀደም ብዬ እንደጠቆምኩት ዛሬ ከአዲስ አበባ ገበያዎች ወደ አንዱ ብቅ ብሎ ተከታዩን አጠናቅረዋል የኢትዮጵያ ልማዳዊ ወይም ባህላዊ ገበያዎች ያልናቸው እንደሚታወቀው ትናንሾቹ በሳምንት አንድ ቀን ይውላሉ ከፍ ያሉቱ ደግሞ በሳምንት ሁለትም ሶስትም ቀናት ይቆማሉ። ትልልቅ የሚባሉት ግን በየቀኑ የሚቆሙ ናቸው። በአዲስ አበባ ከተማ መርካቶን ጨምሮ እንዲያሉ ገበያዎች ጥቂት አይደሉም። የዘንድሮውን የትንሣኤ በዓል አስመልክቶ የበግ የዶሮ የእንቁላልና የመሳሰሉት ዋጋና አቅርቦት ምን እንደሚመስል የተለመደውን መርካቶ ትቼ ወደ ሳሪስ ገበያ ነበር ያቀናሁት። ወደ ዶሮ ተራ

ካለፈው ገና ጨምራሮ የቀንሷል? አዎ የጨመረም ማለት ነው። ዶሮ ጥራት ስላለ ነው ትንሽ የጨመረ እንጂ ብዙ ልዩነት የላችሁ። ተገና ማለት ተገና ማለት ነበር። አሁን ግን አነስ ዶሮ ጨምሯል ማለት ነው። ዋጋ ጨምሯል፣ ልዩነቱ ከበፊቱ ማለት ነው። ዶሮ ባለ ብዙ ጓዝ ናት። ከነዚህ ጓዞቿ ደግሞ ሽንኩርት ከዋናዎቹ አንዱ ነው። መጀመሪያ ያናገርኳቸው የሽንኩርት ነጋዴ ለሰላሳ ዓመታት ሽንኩርት ሲነግዱ እንደነበረ ነገሩኝ። ብዙ ጊዜ ነው ሲነግዱ ወደ ሰላሳ ዓመት ካለፈው ገና ወዲህ ያለው የዚህ ዋጋ ነው። በጣም ጥሩ ነው። እውነት ገናው ዝት ነበር። ገና 15 16፣ አሁን ደግሞ 13 14። ነጭ ሽንኩርት 50 ብር ኪሎ፣ አበሻ ሽንኩርት 20 ብር። ገዢዋ ግን ስማቸውን ሊነግሩኝ አልፈለጉም። ስለ በዓሉ ይንገሩኝ። አሁን ትንሣኤ መጥቷል፣ እንዴት ነበር? ያው እንግዲህ በዓሉን በማስመልከት ገበያ ወጥተናል። ትልቁ የኢትዮጵያ መገለጫ በዓል በየዓመቱ በተለያየ ጊዜ የሚደረገው ሴሬሞኒ ይሄ ገበያ ወተን የምንገዛው ስለመወደዱ ስለአለመወደዱ ሳይሆን ኢትዮጵያዊነት የሚያስደስተኝ ነገር ቢኖር በባህል ጊዜ ይሄ የማየው በቃ የማየው ነገር ነውና፣ ግርግሩ ምኑ፣ በቃ የገበያው ሁኔታ እና በጣም ያስደስተኝ ኢትዮጵያዊነት የሚያሰኘኝ ይሄ ነው እንደው ዋጋ ከፍ ዝቅ ሲሉ በተለይ ከፍ ሲሉ አይሰማትም? ይሰማኛል። በእርግጥ እኔም እንደ አንድ ከስተመር ስለሆንኩ ማለት ነው። ስለዚህ ምንድን ነው መንግስት ደግሞ በተቻለው የሚያስተካክለውን ነገር ማድረግ አለበት። ምክንያቱም ሁሉም ሰው በዓልን ደስ ብሎ ሊገዛ የሚችለው አንዱ በልቶ አንዱ ሳይበላ ሳይሆን ሁሉም እኩል በሚሆንበት ዋጋው ፌር ቢሆን ደስ ይለኛል። እንደው ዋጋው ብዙ ከፍና ዝቅ አለው ዘንድሮ? የለው። ማንኛውንም ነገር እንደማያ ነው። ሰሞኑንም በአዘቦቱ ቀን የምንገዛው ነገር ነው አሁን ያዩ እንጂ ብዙ ልዩነት የለውም፣ ልዩነት የለውም። በበግ ምናምን እንደዚያ ነው። እዛ ቦታ ገና አልደረስኩም። ያ የወንዶች ጉዳይ ነው። እሺ። እና እኔ እንግዲህ አሁን ሽንኩርቱ ምኑን እየገዛ ነው። ለጊዜው በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። መልካም በዓል። እኔም እንደ መሩኝ ወደ በግ ተራ ደግሞ ሄድኩ። ሽንኩርት ሲገዙ ያገኘኋቸው ሴት እንዳሉኝ በግ የሚገዛው በአብዛኛው ወንዱ ቢሆንም ሴቶችም ሲገዙ ተመልክቻለሁ። መጀመሪያ ያናገርኩት ነጋዴውን ነበር። ትልቅ በግ የሚባለው ስንት ያወጣል? አልኩት እስከ ሁለ ትልቁ በጣም ትንሹ መካከለኛ የምትለው ስንት ነው የምትሸጠው? መካከለኛ ማለት ዝቅ አደረከው አለ። ለምን? ከየት ነው የምታመጣቸው? ከሾላ ሾላ። ከገዥዎች መካከል ደግሞ ወይዘሮ አለሙሽ እባላለሁ ያለችኝ ወጣት ከነ ባለቤቷ ነበር። በግ ለመግዛት የወጣችው ባለቤቷ አበሻ መስሎኝ ባናግረው የውጭ ሀገር ሰው መሆኑን ተገነዘብኩ። ወይዘሮ አለሙ የአመት በዓል ገበያ ምን ይመስላል? ምንም አይልም ነው ደህና ነው አልተወደደም። አዎ ብዙ አልተወደደም። አሪፍ ነው። ባለፈው ገና ከገዛሽው ከፊላል ዝቅ ይላል የበግ ዋጋ ተመጣጣኝ ነው። ያው እኩል ነው። እኩል ነው። ትልቁ ስንት ነው? ትልቁ እስከ ሶስት ሺህ መካከለኛው መካከለኛ እስከ ሁለት። ወንዶቹ ግን ተወዷል የሚሉት ምን ይመስላል? እስኪ ጠቅላላ የመቶዋል ገበያ የበግ በተለይ የበግ በተለይ በጣም ውድ ነው። ውድ ነው በጣም በጣም። ማለት ካኑሮውም አንፃር በጣም ውድ ነው። አሁን ለምሳሌ በአምና በዚህ ጊዜ የገዛችው አምና የነበረው በዚህ ጊዜ የተሻለ ነበር። አሁን ደግሞ እየባሰ ነው። እጅግ በጣም ትልቅ የሚባለው ስንት ነው? እዚያው ትልቅ የሚባለው አሁን እኔ ራሴ ጠይቄ ነው የመጣው ሰላሳ አምስት ነው ያለኝ። ሶስት ሺህ ብር ማለት ነው። ስለዚህ ማከለኛውስ ምን ማከለኛ ለምሳሌ 19 24 24 ማለት 2024 ነው። እና እየጨመረ ነው የመጣው። በእናንተ እይታ፣ አሁን ደግሞ ቸርቻሪው በዛ በመሀል ላይ ሻጮቹ በመሀል ላይ እየበዙ በመጡ ቁጥር አትራፊው አትራፊ አምስተኛ አትራፊ ይሆናል። ስለዚህ ከስተመሩ ምን ይሆናል? ስድስተኛ ሲሆን ነው። ስለዚህ በጣም እንጎዳለን እኛ ተጎድተናል። ብናነብብ ምን ትርጉም አለ እዚህ ጋር የተወሰነ አስር የሚገዛ ገና አትራፊ ሆኖ ይቀርብብናል። ስለዚህ ይሄ ራሱ አንድ ችግር ጎዳና ሲበዛ ይቀጠለ ይላል። ይህም ላትርፍ እኛ ስድስተኛ ነን ጥቅም ማግኘት ግድ ይለዋል። ግን ጥቅም ማግኘት ሲፈልግ ደግሞ ተጠቃሚ ደግሞ ተጎጂ እንቁላል

ወደ ቅቤ ተራ። በዚህ ሥራ ብዙ ጊዜ ቆይቻለሁ ያለችን የቅቤ ነጋዴ ስሜ ትዕግሥት ይባላል ብላኛለች። ከየት ከየት ነው የምታመጭው? ቴሌቪዥን እያነሳ ከመርካቶ ነው የምናመጣው። አከፋፋዮች አሉ። በደረሰኝ እዛ እንገዛለን፣ አምጥተን እዚህ እንሸጣለን። ኪሎ ስንት ነው? መሀከለኛ መቶ ሰማንያ ሸኖ ሁለት መቶ ብር ሁለት መቶ ብር ሸኖ ለጋው ነው ወይንስ በጠቅላላ ሸኖ ሲባል? ከእዛ በኋላ ለጋ ደብረ ብርሃን መቶ ዘጠና ነው የምንሸጠው። ይሄ ዋጋ የአሁኑ ነው ወይ ከዚህ በፊት ከነበረው ይከፍላል? የአሁኑ ተፀሐይ ስለሆነ በፀሐይ ሰዓት ቅቤ ስለሚወደድ ውድ ነው። አሁን ዝናብ ሲዘንብ ቅቤ ይረክሳል። ፀሐይ ከሆነ ግን ቅቤ ይቀጥላል። ስለዚህ የቅቤ ነገር ድርቀውራል የሚባለው አላውቅም። እንግዲህ እንደዛ ነው። ጠቅላላ የአመት በዓል ገበያ ምን ይመስላል በአንቺ ዘንድ? በጣም ቆንጆ ነው። ደስ ይላል፣ በጣም ደስ ይላል። አሉ ብዙ ገበያተኛ አለች ማለት ነው? አለኝ። እግዚአብሔር የተመሰገነ ይሁን እንደ አቅሜ ደንበኛ አለኝ። እሸጣለሁ፣ ለውጣለሁ። እግዚአብሔር ይመስገን። መልካም የትንሣኤ በዓል ለክርስትና ሃይማኖት ተከታዮች በሙሉ እንመኛለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች፣ አሁን ልዩ ማሳሰቢያ ያለን የገበያውን ሁኔታም ሌሎች የበዓል ትዕይንቶች በስዕል እንድታጋሩን እናም ለአድማጮች እናደርስላቸው ዘንድ እንጋብዛችሁ። በአካባቢው ያዩትና ያስደሰቱትን ያስደሰትትን የፋሲካ ሥነ ሥርዓት በእጅ ስልኮ ፎቶ አንስተው ከዚያው ከእጆ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ። በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ አገልግሎት በፎቶግራፍ መድብሎቹ ወይም ጋለሪ ውስጥ ያስገባሎታል። በቅድሚያ የቪኦኤ አፕ ከአፕ ስቶር ወይም ከጉግል ፕሌይ ላይ ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩት። ለምሳሌ አንድን የፋሲካ አከባበር በፎቶ ሊያሳዩን ከፈለጉ፣ በቪኦኤ የአማርኛው ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ። ከዚያም ቴክኒዮ አዲስ ፎቶ አንሳ የሚለውን ቁልፍ በመጫን የፈለጉትን በፎቶ ሊያነሱ ይችላሉ። ወይም ደግሞ አርካይቭ ወይም የፕሮግራም ስብስብ የሚለውን በመጫን ጫን ሲሉ ላነሷቸው በስልኩ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን መጫን ያስችሎታል። ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ከፈለጉም ስሞን ያስፍሩበትና ለመላክ በገጹ የላይኛው የቀኝ ጥግ ላይ የሚገኝ ሰንድ ወይም ላክ የሚለውን ቁልፍ ይጫኑ። ያንን እንዳደረጉም የፎቶግራፉን የባለቤትነት መብት ካረጋገጥን በኋላ የሚመረጡ ፎቶዎች ፋሲካ እንዳለፈ በፎቶ መድብላችን ወይም በጋለሪ ውስጥ ይወጣሉ፣ ይቀመጣሉ። እርስዎም ማንም ወደ ገጻችን የሚገባ ሊያያቸው እንዲቻል ያደርጋል። አሁን ነው ይሞክሩት። መልካም ፎቶ። በቪዮ አፕ አድማጮች፣ ተከታዩ አፍሪካ በጋዜጦች አዳነች ፍሳዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አዲስ አበባ አካባቢ ግዙፍ አይሮፕላን ማረፊያ እንደሚሠራ ታወቀ፣ ሐረር ጊዜ የማይሽራት ከተማ እንደሆነች የተዘገበ፣ ኢቦላ እያሽቆለቆለ እንደሄደ ተገለጸ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ታይፔ ታይምስ የተባለው የታይዋን ጋዜጣ ድረገጽ ኢትዮጵያ ከአዲስ አበባ ወጣ ባለ ቦታ ላይ ልትሰራው ያቀደችው ትልቅ አይሮፕላን ማረፊያ ተግባራዊ ለመሆን ገና ብዙ ዓመታት ቢቀሩትም በጣም ትልቅ እንደሚሆን የኢትዮጵያ አይሮፕላን ማረፊያዎች ተቋም ዋና ሥራ አስፈጻሚ አቶ ቴዎድሮስ ዳዊት መናገራቸውን ጠቅሷል። ለመስራት ያቀድነው አይሮፕላን ማረፊያ ግዙፍ፣ በጣም ግዙፍ ይሆናል። በዓለም ደረጃ ካሉት ትልልቅ አይሮፕላን ማረፊያዎች አንዱ ይሆናል ሲሉ አቶ ቴድሮስ ዳዊት መግለጻቸውን ድረገጹ ጠቁሟል። ሊገነባ የታቀደው አውሮፕላን ማረፊያ የኢትዮጵያ መንግሥት ካቀዳቸው የመሠረተ ልማት ዝርጋታዎች አንዱ ሲሆን፣ ይህች የምሥራቅ አፍሪካ ሀገር እያደገች ያለች የአፍሪካ ግዙፍ ኃይል የሚል ስያሜ እያገኘች ነው ይላል የታይፔ ታይምስ ድረገጽ። የኢትዮጵያ የረድኤት ምንጭ ሆና የቆየችው ብሪታንያ የኢትዮጵያ ኢኮኖሚ እያደገ በመሄዱ የሥራ ዕድል ገቢና እድገት ለማምጣት ወደሚችለው የኢኮኖሚ እድገት ማዛወሩ የተሻለ እንደሆነ ማስታወቋን የታይፔ ታይምስ ጋዜጣ ድረገጽ ጠቅሷል። በአስር ዓመታት ጊዜ ውስጥ በብዙ ቢሊዮን ዶላሮች ወጪ እንዲጠናቀቅ የታቀደው አዲስ አይሮፕላን ማረፊያ የሚሰራው በቦሌ ዓለም አቀፍ አይሮፕላን ማረፊያ ላይ እየበዛ የሄደውን የትራፊክ ብዛት ለማቅለል ነው። ከአስር ዓመታት በፊት ከታየው የዘጠኝ መቶ ሺህ ተሳፋሪዎች ብዛት ባለፈው ዓመት ከሰባት ሚሊዮን በላይ ወደሚሆኑ ተሳፋሪዎች እንዳደገ ዘገባው ያወሳል። ከአፍሪቃ ትልቁና ለሀገሪቱ ከፍተኛ ትርፍ የሚያስገኝ ዘርፍ የሆነው የኢትዮጵያ አየር መንገድ እያበበ በሄደው የአፍሪቃና እስያ ገበያ ላይ በማትኮር እያደገና እየሰፋ እንደሄደ ታይፔ ታይምስ ዘግቧል። ሲኤንኤን በሚል አህጽሮተ ቃል የሚታወቀው ኬብል ኒውስ ኔትወርክ ድረገጽ ደግሞ በጥንታዊ ግንብ ስለ ታጠረችው ሐረር ከተማ ጽሑፍ አቅርቧል ጽሁፉን ያቀረበው የሲኤንኤን ዘጋቢ ጄምስ ጄፍሪ የማትረሳ ስላላት ሐረር ከተማ ሲጽፍ ጠባቦቹ ውስብስብ መንገዶቿ የሚያውደው የገበያዎቹ መዓዛ ጭንቅላታቸው ላይ ስፌት ተሸክመው የሚሄዱት ቆነጃጅት ሙስሊሞች የሚያደርጉት የጸሎት ጥሪ ድምፅ እነዚህ ሁሉ ከ11 ዓመታት በፊት ሐረርን ለመጀመሪያ ጊዜ ከጎበኘሁበት ጊዜ አንስቶ በአእምሮዬ ተቀርጾ ቀርቷል፣ ይላል ጋዜጠኛ ጀፍሬ። በሐረር ጉዳይ የተመሰጥኩት እኔ ብቻ አይደለሁም። እንደ አውሮፓ አቆጣጠር በ2006 ዓ.ም ከዘጠኝ ዓመታት በፊት ማለት ነው፣ ሐረር ከተማ በዩኔስኮ ማለት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በቅርስነት ተመዝግባለች፣ ይላል ዘጋቢው። ጆገል ውስጥ ገብቶ ለመውጣት በተጠማዘዙት ጠባብ መንገዶች ጠፍቶ መዘዋወር ብቻ ነው የሚያስፈልገው ውሎ አድሮ አንድ መውጫ መንገድ መገኘቱ አይቀርም ሲል የሲኤንኤኑ ጋዜጠኛ ስለ ጆጎል አስገራሚነት ገልጿል በ በአስረኛው ምዕተ ዓመት በአረብ ፈላሾች እንደተገኘች የሚነገረው ሐረር ከተማ በምዕራብ በኩል በኢትዮጵያ ደጋማ ቦታዎች በምስራቅ በኩል ደግሞ በአደን ሰላጤ ባህር ዳሮች መሀል የምትገኝ በመሆኗ የንግድና የባህል መናኸሪያ ሆና እንደቆየች የሲኤንኤን ድረገጽ ላይ የወጣው ጽሑፍ ያወሳል። ሐረር ከተማ የእስላም እምነት ሊቃንና የባህል ማዕከል ሆና ከቆየች በኋላ ውላድራ የሰሜን ምስራቅ አፍሪካ እስላማዊት መዲና ተደርጋ መታየት እንደጀመረች ጽሑፉ ጠቅሷል። በ16ኛው ምዕተ ዓመት አሚር ኑር አይቢን አልዋዚር ሙጃሂድ የሐረር ገዢ ከሆኑ በኋላ ከኢትዮጵያ ክርስቲያን ኃይሎች ከሚደቀነው አደጋና የኦሮሞዎችን ፍልሰት ለመከላከል ከተማይቱን በግንብ እንደመሸጉ በተለይም በዕዳን ወደ ከተማይቱ ተደራሽነት እንዳይኖራቸው ይደረግ እንደነበረ በአሁኑ ወቅት ግን ከሐረር ግንቦች ውጭ ርቀው የሚሄዱትን ሰዎች ሳይቀር ተቀብሎ የማስገባቱ ዝንባሌ ከበፊቱ የተሻለ እንደሆነ የሲኤንኤን ድህረገጽ ዘገባ ሳይገልጽ አላለፈም። ኤንቢሲ በሚል አጽሮተ ቃል የሚታወቀው የአሜሪካ ብሔራዊ ስርጭት ኩባንያ የተባለው የቴሌቪዥን ጣቢያ በበኩሉ በምዕራብ አፍሪቃ ተዛምቶ የነበረው ኢቦላ በሽታ በጣም እንደቀነሰ ገልጿል። ባለፈው ሳምንት የታዩት አዲስ በሽተኞች ሰላሳ ብቻ እንደሆኑ የዓለም የጤና ድርጅት መናገሩን ዘግቧል። ይህ ለላይቤሪያ፣ ሴራሊዮንና ጊኒ መልካም ዜና ነው። በእነዚህ አገሮች 25 ሺህ የሚሆኑ ሰዎች ኢቦላ ይዟቸው ነበር። ከነሱም ከ10 ሺ በላይ ህይወታቸውን አጥተዋል። ላይቤሪያ ውስጥ አዲስ በሽታ አልታየም። ሲራሊዮን ላይ ዘጠኝ የኢቦላ በሽተኞች፣ በጊኒ ደግሞ 21 ሰዎች ታመዋል። ተመራማሪዎች እንደሚሉት በሁለት የኢቦላ በሽታ ክትባት ላይ ጥሩ ተስፋ ታይቷል። የክትባት መድኃኒቶቹ ያተኮሩት በምዕራብ አፍሪቃ በተዛመተው የኢቦላ አይነት እንደሆነ ታውቋል። በጦጣዎች ላይ ተሞክሮ ሙሉ በሙሉ ተከላክሎላቸዋል። ሌሎች የክትባት አይነቶች ደግሞ በሽታው በተዛመተባቸው ሶስት ሀገሮች በሰዎች ላይ ተሞክሯል። የመጀመሪያው በፍላጎታቸው በተሞከረባቸው ሰዎች ላይ ትኩሳትና የመቆረጣጠም ስሜት አሳይቷል። አዲሱ አይነት ክትባት ግን እንዲህ አይነት ችግር ላይኖርበት ይችላል ሲል የኤምቢሲ ቴሌቪዥን ዘገባ ጠቅሷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ዝግጅታችን ይቀጥላል። ወደ ሳምንታዊ የክርክር መድረክ እንሻገር። ሶስቱ የአባይ ተፋሰስ ሀገሮች የደረሱት ስምምነትና አንደምታው እሰጥ አገባ ባለፈው ሳምንት የጀመረውና በምሽቱም ቅንብሩ ትኩረት የሚያደርግበት ጭብጥ ነው። የፕሮግራሙ ተሳታፊዎች ዶክተር አክሎግ ቢራራ የፖለቲካ ምጣኔ ሀብት ባለሙያና ተከራካሪያቸው አቶ ደስታ አላቦ በግል ሥራ የሚተዳደሩ የሜሪላንድ ክፍለ ግዛት ነዋሪ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሁለተኛውን ክፍል ሳምንት ለዶክተር አክሎግ ካነሳው አንድ ጥያቄ መለስ ብሎ በማስታወስ ይጀምራል። አሉላ በሶስቱ አገሮች መካከል የተደረገው የቅርብ ጊዜው ስምምነት ሰላም እንዲመጣ ይረዳል፣ ይበጃል ብዬ አምናለሁ ብለዋል አቶ ደስታ። የግብፁን ኤልሲሲን ጨምሮ የኢትዮጵያውም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አዎንታዊ መሆኑን ገልጸዋል። እርስዎ በበኩሎ በቅርቡ ለንባባ በቁት ጽሁፍ በእንግሊዝኛ የወጣ ነው። በግርድፉ ወደ አማርኛ መልሳለሁ። ማን ያጣል ማንስ ተጠቃሚ ይሆናል ከዚህ ስምምነት፣ ጥሩነቱን ለማወደስ አንፍጠን የሚል አንድምታ ያለው ጽሁፍ፣ ምንድን ነው ለዚህ እምነቶ መሰረት? አዎ መጀመሪያ አቶ አሉላ እርስዎንና አቶ ደስታን በአክብሮት እግዜር ስጥልኝ ለዚህ ውይይት ስለበቃ እንላለሁ። አቶ ደስታም እኔም የምንወያየው ለኢትዮጵያ ጥቅም ነው። ይሄ ደግሞ እርግጥ ነው። ተፋሰስ አገሮች ባሉበት እንደዚህ እንደ አባይ ባለ ወንዝ ዙሪያ መጀመሪያ መተማመን ያለብን የአባይ ወንዝ አብዛኛውን የናይልን ውሃ የሚያበረክት ነው። አብዛኛው ውሃ የሚመጣው ከኢትዮጵያ ነው። ስለዚህ የኢትዮጵያ አንጡራ ሀብት መሆኑን ከእሱ ላይ መስማማት ይኖርብናል። እኔ በሷ አምናለሁ። አንጡራ ሀብቷ እስከሆነ ድረስ ንብረቷ እስከሆነ ድረስ እንግዲህ ኢትዮጵያ ሉዓላዊነቷ የሚጠበቀውና የሚገለጸው በራሷ ድንበር ውስጥ ያሉ ወንዞችን ያሉ ለም መሬቶችን ወንዞቿን ተጠቅማ ራሷን ለማሳደግ ትችላለች በሚለው ሙሉ በሙሉ እምነት አለኝ። ሌሎችም ተፋሰስ ሀገሮች የሚያደርጉት ይሄ ነው። ለምሳሌ ለመጥቀስ፣ ሌሶቶ ደቡብ አፍሪካ ለውሃ እንድትከፍል ታደርጋለች። ይኸውም ምንድን ነው? ውሃው የሚመጣው ከሌሶቶ ነው ተጠቃሚ የሆነችው ደቡብ አፍሪካ ነው በሚል ነው። ስለዚህ በዚህ መሰረተ አላማ ላይ መስማማት ያለብን ይመስለኛል። ቅድም አቶ ደስታ ያሉት የምጋራው፣ እርሰውም ያሉት የምጋራው ተፋሰስ አገሮች በጣም በሚከራከሩበት በተለይ በኢትዮጵያና በግብጽ መካከል ያለው የቆየ አባይን ለመቆጣጠር ይደረግ የነበረ በኋላ ይገባኛልነትን ይዛ ግብጽ በ1929 እና 59 ዓመተ ምህረት ይሄ ውሃ በአብዛኛው ከኢትዮጵያ ቢመጣም ከሌሎች ተፋሰስ የአፍሪካ ሀገሮች ቢመጣም የበላይነቱ መያዝ ያለብኝ እኔ ነኝ የሚል ዛቻ ስታቀርብ ቆይታለች። ስለዚህ የግብጽ ፕሬዝደንት ሲሲ አይ ይሄ በውይይት በሰላም ማለቅ አለበት ያሉት አግባብ ያለው ነው፣ ጥሩ ነገር ነው እላለሁ። ነገር ግን ቅድም አቶ ደስታ ሲናገሩ አሁን የተፈራረሙት በመርህ ደረጃ ነው ብለዋል። መርህ እኮ ወሳኝነት አለው። ሁለት ሀገር ወይም ሶስት ሀገር ወይም ሌላ ሀገሮች በሚፈራረሙበት ጊዜ ወሳኝነት ያላቸውን መርሆዎች ነው እነዚህ እነዚህ መርሆዎች ያዋጡናል፣ ይጠቅሙናል የሚሉ ነገሮችን ይዘው ነው የሚፈራረሙት ከዚያ በኋላ ያለው ዝርዝር እርግጥ ነው እንዳሉት በልሂቃን የሚጠና በህግ ባለሙያዎች የሚጠና አስፈላጊ በሚሆንበት ጊዜ ፍርድ ቤት የሚካሄድበት መሆኑ ምንም አያከራክርም። እሱ አይደለም እኔ ጋር ያለበት የምለው። ነገር ግን ይሄ በመርህ ደረጃ የተፈረመው ስምምነት ለማን ይጠቅማል፣ ለማን ይጎዳል የሚል ጥያቄ በአይምሮ ላይ ይብላላል። የማያቸው ክስተቶች አሉ። በደንብ ልንወያይበት እንችላለን። መልካም ዶክተር አክሎግ ዋና ዋና የሚሏቸውን መከራከሪያ ጭብጦችን እንዲሁ ባጭሩ ያስቀምጡልን። እስኪ አንዱ በጣም አስቸጋሪ ሁኖ የማገኘው ከመርሁ መካከል እርግጠኛ ነኝ አቶ ደስታ አይተውታል። መርህ አምስትን ምን ይላል? ይህ መርህ ግድቡ በሚገደብበት ጊዜ ቦዩ ሲሞላ እና ይህ ግድብ እየተሰራ በሚካሄድበት ጊዜ በዕለት ከዕለት አስተዳደሩ ውስጥ ሶስቱም ሀገሮች ያገባቸዋል። እየገቡ ይመረምሩታል። እየደረሰ እየተወጣ፣ እዚህ ላይ ግድፈት አለ የለም የሚለውን የሚያካትት ነው። ይሄ በሚሆንበት ጊዜ እንግዲህ ተመልሰን በኢትዮጵያ ውስጥ የሚፈሰውን ውሀ ማነው ነው በዓለም ህግ መሰረት የአፍሪካ መንግስታትም ተፋሳስ ሀገሮች በናየል ባዚን ኢኒሽቲቭ በሚበረው እና በፍሬምወርኩ የተስማሙበት አድሏዊ ባልሆነ መንገድ ፍትሐዊ በሆነ መንገድ እንጠቀምበታለን። የአስራ ዘጠኝ መቶ ሀያ ዘጠኝ አመተ ምህረት እና የአስራ ዘጠኝ መቶ ሀምሳ ዘጠኝ አመተ ምህረት የቅኝ ገዥዎች ያወጡት ሕግ አንቀበለውም ብለው ባሉበት ጊዜ እንግዲህ ተፋሰስ ሀገሮች ሚዛናዊ በሆነ መንገድ ልክ ግብጽ እንደሚጠቀመው እነሱም እንጠቀምበታለን የሚል ነው ያለው። ስለዚህ ለግብጽ መግቢያ ይሆናታል ማለት ነው ይሄ ፕሪንስፕል። ስለዚህ ለአቶ ደስታ የማቀርበው ምንድን ነው መርህ ወሳኝ ስለሆነ የሚመራ ስለሆነ የሚመጡ ነገሮችን የሚዳኝ ስለሆነ በኢትዮጵያ ሉዓላዊነት ጣልቃ ገብነትን አያመጣም ወይ? ግድቡ እጅግ በጣም በተወሳሰበ ሁኔታ እንዳይገደብ እንዲያው ቢያንስ ያራዝመዋል የሚል ስጋት የለም ወይ የሚለውን ጥያቄ አቀርባለሁ። በእኔ በኩል ያለው እምነት እና ያለው ስጋት ይሄን ውል ተፈራርሞ ይህን መርህ መቀበል ማለት በኢትዮጵያ የውስጥ አስተዳደር በራሷ ፕሮጀክት ላይ እኔ በጣም ምስጋና ያቀረብኩትና በከፍተኛ ደስታ የደገፍኩት ይሄ የአባይ ግድብ እንዲገደብ ይሄ መንግስት ባደረገበት ጊዜ የኢትዮጵያ ሉዓላዊነት ዘላቂ ጥቅም ኢትዮጵያ በአገሯ ላይ በሚፈሰው ውሃ አዛዥ መሆኗን የሚያሳይ ምልክት ነው ብዬ እንል ብዬ ተቀብያዋለሁ። ይህንን ግን ስኬታማ ለማድረግ የሚቻለው ምንድ ነው? የኢትዮጵያ ሉዓላዊነት ተከብሮ የዚህ ግድብ ዋና ተቆጣጣሪ፣ ዋና ወሳኝ፣ ዋና አዛዥ፣ ፕሮጀክቱን ቀን በቀን የሚወስን የኢትዮጵያ መንግስት እንጂ የግብጽ መንግስት አይደለም በሚለው ስጋት ስላለኝ ነው ያቀረብኩት። መልካም ከቀረቡት መርሆች አንዱ አገሮች በሌላ አገር ሉዓላዊነት በሌላ አገር የአሰራርና የአስተዳደር ሁኔታ ውስጥ ጣልቃ ይገባሉ፣ ያን እድል ይፈጥራል የአሁኑ የሚል ነው አንዱ መከራከሪያው። እንዲያውም በጽሁፉ ከፍ ያለ ቅሬታ ያደረሰበው መሆኑን ይዘረዝራሉ ድምዳሜውን ጭምር አስፍረዋል ይሄ ኢትዮጵያ በአባይ ወንዝ ላይ በምትሰራው ግዙፍ ግድብ ግንባታ ዙሪያ በሶስቱ የተፋሰሱ ሀገሮች የተደረሰውን ስምምነት አስመልክቶ የሚደረገው ክርክር ያንኑ ያህል ትልቅ ክርክሩ ግዙፍ ነውና የሚቋጭ አይደለም አቶ ደስታ ዶክተር አክሎግ ለሰጡት አስተያየት ባጭሩ በጣም አመሰግናል። አመለካከታቸውና አባባላቸውም በተለይም የአባይ ግድብ ይገደባል ከተባለበት ጊዜ ጀምሮ ደስታዬ ወሰን አልነበረውም ያሉት በትክክል የእሳቸው አቋም ከሆነ በጣም የምቀበለውና ሌሎቹ ነገሮች ተራ ናቸው ብዬ የምመለከት ስለሆነ እሳቸውም በዚህ ጉዳይ ላይ ገብቶ በተለይም በኢትዮጵያ ልማትና እድገት አባይን በሚመለከት ከፍተኛ አስተዋጽኦ ያደርጋሉ ብዬ እገምታለሁ። በሚመጣው ሳምንትም ካስፈለገ እንገናኛለን። አመሰግናለሁ። መልካም ክርክሩ ይቀጥላል። አድማጮችም የሚሳተፉበት እንደሚሆን ተስፋ አደርጋለሁ። አቶ ደስታ አላቦ፣ ዶክተር አክሎግ ቢራራ እንግዶች ሁለታችንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እኔም እንደዚሁ አመሰግናለሁ። አቶ አሉላ፣ አቶ ደስታ እግዜር ይስጥልኝ። አመሰግናለሁ ይስጥልኝ አሉላ ይስጥልኝ ዶክተር አድማጮች አሁን በነጻው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ከተቀበልናቸው አስተያየቶች ጥቂቱን እናሰማችሁ። ጠናስትልን ቪኤዎች ብዙ አስተያየት ሰጪዎች ሰሞኑን አቶ ይልቃል ጌትነት ለምን ወደ አሜሪካ መምጣት ተከለከለ ብለው መንግስትን በሰፊው ሲጨፈጭፉ ይሰማል። ይህ ሁሉ ዱብንቅ ኢንጂነር ይልቃል ጌትነት ግንቦ ሰባትና ድምጻችን ይሰማ ደጋፊዎችን መጦ ማነጋገር አለመቻሉና መከልከሉ ነው። ይህን ያህል ብዙ የሚያወዛግበው ነገር እኔ አልገባኝም። መንግስት ለደህንነታችን ያሰጋናል ይሄ አይነት ጉዞ ብሎ ካሰበ ለብዙኃኑ ደህንነት ሲል ማገድ ይችላል እና ማገዱ ትክክለኛ ና ተገቢ ነው ብዬ አምናለሁ። አንዳንድ ኮ ሲቪል ሊበርቲ ለናሽናል ሴኩሪቲ ሲባል ይደፈጠጣል። ይሄ በብዙ ሀገሮች ይሰራበታልና አዲስ ነገር አይደለምና ይህን ያህል ማውገዝ ተገቢ አይመስለኝም። በቃ ለደህንነት ያሰጋኛል ብሎ ከለከለው ከለከለው አለቀ። ይሄ ትክክልም ነው በአንዳንድ መልኩ ሲታይ። አመሰግናለሁ። በርከት ያሏችሁ አድማጮቻችን አስተያየቶች አድረሳችሁናል በተለይ ከየመን በርካቶቻችሁ የላካችሁን መልእክት ደርሰዋል። ባለፈው እንዳደረግነው ሁሉ ጉዳያችሁን እንደምንከታተል ለማስታወስ እንወዳለን። አድማጮች፣ አሁን በኢሜል ከደረሰን አንዱን እናሰማችሁ። ለአሜሪካ ድምፅ ራዲዮ ፕሮግራም አዘጋጆች የከበረ ሰላምታ ይድረሳችሁ። አስተያየት መስጠት የፈለግኩት በ29 ሰባት ባስተላልፋችሁት ፕሮግራም ላይ አንድ አድማጭ ስለ ሰማያዊ ፓርቲ መሪ አስተያየት ሲሰጡ ስለ ቅንጅት አዲስ አበባ ምክር ቤት ለመግባት ፈቃደኛ ያለመሆን ምን ያህል ታሪካዊ ስህተት እንደተፈጸመና አቶ ይልቃልም የእነሱን ፈለግ መከተላቸውን ገልጸዋል። ተረትም ትስተረቱ ሰምቻለሁ። ብልጥ ልጅ እኮ ትንሽ ይዞ ነው፣ ቢያንስ ከቁንጢት ሲያመልጥ ነው። ለመሆኑ አስተያየት ሰጪው ቅንጅት በምን መልኩ አዲስ አበባ እንዲገባ እንደተፈቀደለት ያውቅ ይሆን? አቶ አደፍርስ ይቀጥላሉ። ፖሊስ ማዘዝ በማይችልበት የኢኮኖሚ መሰረት በሌለበትና ሁሉ ነገር ከእጁ ባስወጣበት ሠራተኛው የደመንባ እያነባና በርካቶችም ለእስር ተዳርገው ከአዲስ አበባ ወደ ናዝሬት እንዲሄድ የተደረገው የኦሮሚያ ጽህፈት ቤት በአንድ ጀንበር ወደ አዲስ አበባ እንዲገባ በተወሰነበት በአጠቃላይ ከተማዋ በዚህ መልኩ ተፈቶ ያልቃል ተብሎ በማይገመት የፖለቲካና ምጣኔ ሀብታዊ የህዝብ ጥንቅጥ ውስጥ እንድትገባ ሁኔታዎች ኢህአዴግ እየተመቻቹ ባለበት ነው ሲሉ ረዘም ያለ መልእክታቸውን ይላሉ። የእኛ ሰዓት ግን በማለቁ አድማጮች በዚሁ እንሰናበት። ነገ እንገናኝ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ሰለሞን ክፍሌና አሉላ ከበደንን ደህና ደሩ Thank